بس <سؤال> okay. راديو لا አምስት ቀናት ሲካሄድ የነበረው የኢትዮጵያን ማህበረሰብ ማህበርና የቪክቶሪያ ስፖርትና ባህል ፌዴሬሽን በጣምራ ራ ያዘጋጁት 23ተኛው የእግር ኳስ ቱርናመንት ውድድር ተጠናቀቀ። ቅዳሜ የኢትዮጵያን ቀን የሙዚቃ ዝግጅት ላይ በርካቶች በተለያየ ዲዛይን በተሰሩ አልባሳት ደምቀው በኢትዮጵያ ሰንደቅ ዓላማ ባሸበረቁ የባህል ልብሶች ተውበው ለቀኑ ልዩ ድባብ ሰጥተውት አምሽተዋል። ዝግጅቱ የኢትዮጵያውያን ማህበረሰብ ማህበር ፕሬዚዳንት አቶ ተስፋዬ እንደሻው እንኳን ደህና መጣችሁ እንኳን ለኢትዮጵያን ቀን አደረሳችሁ ንግግር የተከፈተ ሲሆን በክብር እንግድነት የተገኙት በአውስትራሊያ የኢትዮጵያ ምክትል አምባሳደር የዲያስፖራ ክፍል ኃላፊ አቶ በሪሁን ደጉ የሚከተለውን ንግግር አድርገዋል። እዚህ የተሰባሰባችሁ ኢትዮጵያውያን፣ ትውልደ ኢትዮጵያውያን እንኳን ለዚህ በዓል አደረሳችሁ ለማለት ፈልጋለሁ። በተለያዩ አጋጣሚ ወደዚህ ሀገር የመጣችሁ የሀገራችሁን ባህል፣ አኗኗር፣ አጠቃላይ ሁለመናውን ላለመርሳት እርስ በርስ ለመገናኘት እዚህ አይነት መገናኛ መድረኮች መዘጋጀት በጣም ጠቃሚ ነው። እኛ ኢትዮጵያውያን ደግሞ ሁላችንም ከሀገራችንን ያለን ግንኙነት በጣም የማንረሳ ማለት ያው በመጽሐፍ ቅዱስ ጭምርም በተለያዩ እንትኖችም ጭምር ኢትዮጵያዊ መልኩን ነብር ዝንጉርጉርነቱን አይለውጥም ይላል እና ያው ያለን ስሜትና ለሀገራችን ያለን ፍቅር በጣም ከባድ ነው እና ይህን እንጠብቃችሁ በዚህ በየአመቱ በምታከብሩት በዓል ከሀገራችሁ ጋር ያሉትን የሀገራችንን ምርቶች፣ የሀገራችንን ባህል፣ ሙዚቃውን፣ ስፖርቱን ልዩ ልዩ ሸቀጦችንም ጭምር በሀገራችን የሚመረቱ እኛ ኢትዮጵያውያን በልዩነት የምታወቅባቸው ነገሮችን ይዛችሁ እዚህ እየተገናኛችሁ ልጆቻችሁ ባህላቸውን፣ የሀገራቸውን ቋንቋ፣ ባህል፣ ታሪክ ጠብቀው እንዲያድጉ የምታድርጉበት አንዱ መንገድ ነው። በአጠቃላይ በዚህ መድረክ ዝግጅት ላይ ለተሳተፋችሁ ከፍ ያለ ምስጋና አቀርባለሁ። በአፍሪካውያን የባህል ሙዚቃና በሰርከስ ትሪቶች የጀመረው ዝግጅት አውስትራሊያ የተወለዱ ኢትዮጵያውያን ታዳጊዎች ያቀረቡት የብሔር ብሔረሰብ ውዝዋዜ አዝናኝ የነበረ ሲሆን በጉጉት ይጠበቅ የነበረው ኢትዮፒያኖ ሳውንድ ቫንድ ያቀረበው የሙዚቃ ዝግጅት ላይ ሰብለ ባህሩ ናቲማን ታዳሚውን ሲያዝናኑ አምሽተዋል። በተለያዩ ምድቦች ሲካሄድ የነበረው የእግር ኳስ ውድድር የዋንጫ ጨዋታ በተደረገበት ውድ የመዝጊያ ዕለት ከ12 ዓመት በታች የኢትዮ ላይን እና አበበ ቢቂላ ተጫውተው አበበ ቢቂላ 5 ለ3 አሸናፊ በመሆን በሟች እግር ኳስ ተጫዋች ስዩም አባተ ስሜት ሰየመውን ዋንጫ ሲያነሳ፣ ከ15 ዓመት በታች ዋንጫ ተመጣጣኝ ድንቅ እግር ኳስ የሚጫወቱት ኢትዮ ዌስት እና ኢትዮ ዘገነርስ መካከል በተደረገ ፉክክር ኢትዮ ዌስት 1 ለ0 በማሸነፍ በስዩም አባተ ስሜት ሰየመውን ዋንጫ ለመውሰድ በክቷል። በምድብ ለዋቂዎች ይነቃቸው ተሰማ ከአውራሪስ ቢ ያደረጉት ፉክክር አውራሪስ ቢ አንድ ለዜሮ አሸንፎ የዋንጫ ባለድል ሲሆን፣ በጉጉት ብዙዎች በጠበቁት በእንግድነት ተጋብዞ ጥሩ ቡድን መሆኑን አሸናፊ በሆነባቸው ጨዋታዎች ያሳየው የኤርትራው ኤር ዩናይትድ እና የአውራሪስ ዋናው ቡድን ጨዋታ ኤር ዩናይትድ ከረፍት መልስ ባገባቸው ሶስት ጎሎች የመጀመሪያው የአፍሪካ ዋንጫ ተጫዋች በነበሩት አቶ ወንድሙ በቀለ ስም የተሰየመውን የኢትዮጵያ ማህበረሰብ ማህበርና የቪክቶሪያ ስፖርት ባህል ፌዴሬሽን በጣምራ ያዘጋጁት 23ኛው የእግር ኳስ ቶርናመንት ዋንጫ ባለድል ሊሆን በቅቷል። አውራሪስ ያለፈው ዓመት የዋንጫ ባለቤት የነበረ ቡድን ሲሆን በዚህ ዓመት ውድድር ከሁለት ምድቦች ለዋንጫ አልፎ በዋናው ቡድን ያልተሳካለት ምርጡን ቡድን ይዞ የቀረበ ክለብ ነው። ለውድድሩ አሸናፊ ቡድኖች የዋንጫ ሽልማት የተበረከተላቸው ሲሆን በአስፋው ሳህሉ ስም የተዘጋጀውን ሽልማት ምርጥ ከ12 ዓመት በታች ናሆም ዮሐንስ፣ ከ15 ዓመት በታች የአብስራ ያሬድ ወስደውታል። በኤርሚያስ ወንድሙ ስም የተዘጋጀውን ሽልማት ቻርልስ ዊሊያምስ ከኤር ዩናይትድ፣ በኤልያስ ጆዋር ስም የተዘጋጀውን ሽልማት ከአውራሪስ ቢ ሐሰን በለማ፣ ክብረት ስም የተዘጋጀውን ሽልማት የኤርትራው ኤር ዩናይትድ እና የአውራሪሱ ግብ ጠባቂ ሙኒር እና ጆሼ ተጋርተውታል። ለውድድሩ መሳካት ያለ ድካም የሚሮጠው የኢትዮጵያን ማህበረሰብ የቪክቶሪያ ስፖርትና ባህል ፌዴሬሽን አባል ዮናስ አለምሸት በጣም ደስ የሚል ስሜት የፈጠረብኝ ውድድር ነው። ኢትዮጵያን በፍቅር አንድ ላይ ተሰባስቦ መመልከት ደስታው ከቃላት በላይ ነው። ብሶ መጥቶ ነበረ። የልጆቹ አጫዋወት ድንቅ ነበረ። ትልቅ ታሪክ የሚሰሩ ልጆች የታዩበት ነው። ምን አለ በለኝ፣ እዚህ ውድድር ላይ የሚካፈሉ ልጆች ትልቅ ተጫዋቾች እንደሚሆኑ እምነት አለኝ። የሚቀረን ነገር የሴቶች ቡድን ማዘጋጀት ነው። እሱንም ደግሞ በሚቀጥለው ዓመት እናሳካዋለን ሲል በውድድሩ የተካፈሉ ተጫዋቾች ድንቅ ችሎታ በታዳሚው በርከት ብሎ መምጣት መደሰቱን ገልጿል። ለኤስቢኤስ አስተያየታቸውን የሰጡ በሙሉ በነበረው ፍቅርና ሕብረት መደሰታቸውን ይናገራሉ። ዮናስ አለማየሁ ባላለው የሜልበር ነዋሪ ነኝ። ዛሬ የኢትዮጵያ ቀን በሜልበር በጣም ሐሪፍ በጣም ደስ የሚል ሁሉም ኮሚኒቲ የተሰባሰበበት ሁሉም በደስታ እያከበረ ያለው ለሚቀጥለው ዓመት ደግሞ የበለጠ ተሰባስበን የምናከብረው እንደሚሆን እርግጠኛ ነኝ። በጣም ደስ ይላል። በጣም ያምራል። ኢትዮጵያ ለዘላለም ትኑር። ስሜ ዶክተር ማየነ ስዩም ነው። የኢትዮጵያ ወመንስ አላየንስ ፕሬዚደንት ነኝ። በዚህ አመት በኢትዮጵያ ሶከር ቶርናመንት ፓርቲስፔት አድርገናል እና በጣም ቆንጆ ዝግጅት ነው የተደረገው እና መላው የሀገሬን ህዝብ አንድ ላይ በማየት እየ ሲጫወቱ ሰው ተገናኝቶ የሆኑ በሚጫወትበት ሰዓት ማየቱ እጅግ በጣም ደስ ብሎኛል። አመሰግናለሁ።

ዘፈኖቹ በተለይ ሙዚቃዎቹ በጣም መጨረሻ አካባቢ በጣም ትልቅ የሚያምርና ህዝቡን ያዝናና ድባብ ያሳዩ ናቸው። ህብረትን፣ ፍቅርን፣ መከባበርን እዛ ውስጥ ማየት ይቻላል። ከህፃናት እስካዋቂ አዋቂ በጣም በደስታ ነው የሄዱት። ወደፊት እንግዲህ በሚቀጥለው ዓመት ደግሞ የበለጠ ከዚህ የሰፋና የጎለበተ ነገር እንደምናመጣ ከህዝቡ ጋር እኩል አብረን ሰርተን እኩል አብረን ውጤት እንደምናመጣ ተስፋ አደርጋለሁ። ጥቅም ያመሰግናለሁ። ድልን ስለሰጠኝ መበየው በእሱ ባለው ይባላለሁ የየምቃቸው የተሰማ መታሰቢያ ስፖርት ክለብ አሰልጣኝ ነኝ። እንግዲህ ክለባችን በዚህ በቱርናመንቱ በዲቪዥንቱ ቱርናመንት ሁለት ቡድን ዘን ቀርበናል። ሁለት እንግዲህ የጤና ቡድን ነው። አብዛኞቻችን ልጆች አባትንን የስፖርት እንቅስቃሴዎች ስለሚያስፈልገን ብለን የግድ መወዳደር፣ ለሌሎችም አባቶች አርአያ ለመሆን እንዲቻል ብለን ሁለት ቡድን ተሳትፈናል። አንዱ ቡድናችን ፋይናል ዛሬ የተጫወቱ ነበረ። እንግዲህ እድለኞች አልነበርንም። አንድ ለባዶ ተሸንፈናል። ማለት እንዴት አየኸው ቡድን ውጤቱንስ ኩንስ ዋንጫ ለመብላት የነበራችሁ ምድል እንዴት እንዳጣችሁ ለተነገኝ ይችላል። ውድድሩ ማራኪ ነበረ። በርካም አራት ቡድኖች ነበሩ በሁለተኛው ዲቪዥን። እጅግ ጥሩ የተሳካ ውድድር ነው። እንዲህ አይነት ከተሎ በዛው አጋጣሚ ማ አወዳደሪ አካል ቢያስብበት ጥሩ ነው። አው ቡድናችን ባለፉት ሦስት ቀናቶች ነው ብዙም ቀላል የሚባል አይደለም። የተጫወትናቸው ቻምፒዮኖች ናቸው አብዛኞቹ ከሀያ አመት በታች ናቸው። እና እኛ ጋር ሲነጻጸር ያው የስኳሽ ጨዋታ እድሜ መሳይነት ስላለው በጣም ተቀብደውን ነበረ። ያንጎች ናቸው። አስራ ሰባት አስራ ስድስት ያሉ ልጆች ናቸው። ከእነሱ ጋር እንግዲህ የምንችለው ሞክረናል። አፖርቹነቲ በኳስ ጠቅናችን ይከብዳል። እንደምንሰራው ተወለናል። ለኛ ከባድ ነበር፣ ግን ያው ሪስፔክት እናደርጋለን። ያው ኮንግራቹሌሽን ብለናል። ወዶች አሜን ተጋጣሚ ይችላል። ያው ጥሩ ውጤት ነበር እንዴ። አመሰግናለሁ። በሰጋናኝ፣ በጣም ቆንጆ ቶርናመንት ነው ያሳለፍነው ይሄን አመት። በየአመቱ የምናደርጋቸው ነገሮች በጣም ጥሩ ነገሮች ናቸው። የሰዎች መምጣት እየጨመረ ከዕለት ወለት እየጨመረ ነው የመጣው በጣም ደስ የሚል ነው። ሁሉንም የሚያሰባስብ ቶርናመንት ነው። አንድነታችንን እንጠብቃለን። አመሰግናለሁ። ናዳውን ባይ ለማዩባ ባላለው የመጣሁት ከዳላስ ቴክሳስ ነው። በሰሜን አሜሪካ እግር ኳስ ማህበር ውስጥ የመጽሔት ዝግጅት ኤዲቶሪያል ቦልዳ አባል ነኝ። እዚህ የአሜሪካን የሚደረገውን ውድድር ለማየት እና ጓደኛዬንም ደግሞ ለማግኘት የመጣሁት እና በዚህ በሰሞኑ በተደረገው የአውስትራሊያ ኢትዮጵያውያን ፌስቲቫል ቶርናመንት ውድድር ላይ ካለፈው ማክሰኞ ጀምሮ ዲሴምበር 25 ማለት ነው ጀምሮ እስካሁን ድረስ ባየሁት አጠቃላይ ሁኔታዎች እጅግ በጣም ነው የተደሰትኩት። በተለይም ደግሞ የትም ቦታ ያልታየው የሕፃናት አዳጊዎችንና እድሜያቸው እስከ 11 ለራሳቸው ዲቪዚዮን ተበጅቶላቸው በዚህ ውድድር ላይ ትልቅ ቦታ ተሰጥቷቸው የነገ ተረካቢ የሆኑ ወጣቶችና ታዳጊዎችን እድል በመስጠት እንጂ በአሜሪካም ያልታየ ነው። ይሄ በአሜሪካ ፌዴሬሽንም እስከዛሬ አላየንም። በጣም እጅግ በጣም የሚያስደስት ነው። አመሰግናለሁ። ኤልያስ ባህሩ አወል ይባላለው። ይሄ 23ኛው የኢትዮጵያኖች የእግር ኳስ ውድድር ትልቁ ነገር እንደ ስደተኛ ኢትዮጵያኖች በአንድነት ተሰባስበን በተለይ እዚህ የተወለዱ ትውልደ አውስትራሊያ የሆኑ ኢትዮጵያኖች ህጻናቶች ስለ ባህላቸው፣ ስለ ብዙ የእኛ እሴቶች ብዙ ስለማያውቁና ለብዙ ጥፋቶች የተጋለጡ ስለሆኑ እነሱ እንደ ኢትዮጵያዊ ባህላቸውን፣ ታሪካቸውን እንዲያውቁ የሚያደርግ ሌላው ደግሞ ብዙ ጊዜ እዚህ ሀገር ላይ ያጣነው ትልቁ ችግር እንደ ኢትዮጵያዊ ሶሻላይዝ እናደርጋለን በብዛት ተሰባስበን ስለምንኖር እዚህ ያለው ኢንዲቪጁዋል ላይፍ ነው። የብቻህን ስለምትኖር በዚህ አጋጣሚ ነው ኢትዮጵያዊ ልክ አሁን ሀገር ቤት እንዳሉት የጥምቀት፣ የመስቀል ሌሎችም በዓላት የለም ገባ የሚሰባሰብበት ስለሆነ በጣም ያስደስታል። አመሰግናለሁ ነው። እኔ ስሜ መቅደስ ገዝም ይባላል። አውስትራሊያ ሜልበርን ነው የምኖረው። የኢትዮጵያን ቱርናመንት አሁን 23ኛው ነው እና በጣም ደስ ይላል በሁሉም ኮሚኒቲ ተሰብስቦ በአንድነት በጣም ደስ በሚል ሁኔታ አሳልፈናል። እንግዲህ ኔክስት ይር የሚቀጥለው አመት በሰላም ያድርሰን። ስሜ ስፕራሽ ረድ ይባላለሁ። አውስትራሊያ ውስጥ ሀያ ሁለት አመቴ ነው እና የዛሬው ቶርናሜንት በጣም ደስ የሚል ደስ ይላል አንደኛ ነገር ሰው አንድ ላይ ሆኖ በመቀላቀሉ በጣም ደስ ይላል። ብዙ የሚታየው ወጣቶች ናቸው። እኛ ምንጊዜ የምንፈልገው ወጣቶቹ እንዲተኩ ነው የምንፈልገው እና በጣም ደስ ይላል። ድባቡ ደስ ይላል። በዚህ ዘር ከተደረገ ወደፊት እንግዲህ የበለጠ ልናይ እንችላለን እንላለን። ቆንጆ እንትን ነው። ካሁን በፊት ብዙ ጊዜ ሰርቻ አይቻዋለኝ እኔ ምራሴ ስጉድ። አሁን ደሞ የበለጠ በጣም ወጣቱ ቲኔጀሩ ነው የሚታዩ በጣም ደስ ይላል። በጣም ውጃዋለሁ። እንግዲህ ለመጣው አመድ ደሞ